ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ባሉት ሁለት ተከታታይ ክፍለ ዝግጅቶቻችን የየትነውና ሱታፌ ሥነ ግጥም መጻሕፍት ደራሲት ከበደች ተክለአብ ስለምንና እንደምን ከሀገር ቤት ለስደት አቅንተው ለሶማሊያ አውላላ በረሃ እስር እንደበቁ ግጥሞቻቸውን ከወረቀት እንዳዋደዱ ከአንድ አስርት ዓመት የስር ሕይወት በኋላም ለባህር ማዶ ሕይወት እንደበቁና በቅ ሲልም ሱታፌን ለአንባቢያን በበረከትነት እነሆኝ እንዳሉ አንስተዋል። ወደ መቋጫችን የተሻገርነው እንዲህ ነው። በዚህ በስነ ግጥም ስራው በሱታፌ ላይ ከተሰባሰቡት ውስጥ ኢትዮጵያውያን የስነ ግጥም ቅርስ የሆኑ ሰዎችን እንደነ ነቢይ ጸጋይን ማንሳቱ የፍልስጤምንም ጉዳይ ሆነ የስደተኞችን ሕይወት መዳሰሱ ውርስ ትርጉሞችን እንደዚሁም ለነ እስክንድር ቦጎሲያን የመሰሉ ታላቅ ስነ ስዕል ሰዎች ዘክረውበታል። በዛ ውስጥ ፍቅርንም እና ጤዛ በሚልም መልክ ፍቅርም ከጤዛ ጋር አዋደው ቀምጠዋል። ቀልጠፍ ባለ መልክ የፍቅር ጤዛነት ከምን አኳየ ነው የሚገለጸው? በእውን ዓለም ውስጥ ምን ይመስላል? ፍቅር በእርግጥ ዘርፈ ብዙ ነው። በአገር ፍቅርም፣ በእናት ፍቅርም ወይም በቤተሰብ ወይም በሌላም ይለያል። በተለይ ደግሞ በሁለት ቃራኒ ጾታዎች መካከል የሚሆነው ለየት ያለውን ግዙፉን ቦታ ይዛል። እንዲሁ ያንን ከጤዛነት ጋር እንዴት አዋደዱት? ጥሩ ጥያቄ ነው። እኚህ ግጥሞች ሲጻፉ ትልቅ እውነታ ይዘው አይደለም የሚጻፉት። ለእኔ ስጽፋቸው አጠቃላይ ትርጉማቸው ይሄ ነው ማለት አይደለም። አንዲት ቅጽበታ አንዲት ነገር ናት የምትጭረው አንድን ሀሳብ እና ምናልባት ይሄንን ግጥም ስጽፍ የፍቅር የምንለው ነገር ወይም ጽንሰ ሀሳብ ድማሬውን ነው እንጂ መጨረሻውን አናቅም። እንመኛለን አንድ ፍቅር ዘላለማዊ እንዲሆን፣ ሆኖም ደግሞ ዘላለማዊ እንዳልሆነ ደግሞ እናውቃለን። መቼ እንደሚያበቃ አናቅም እና ቅጽበታዊነትን ለመግለጽ ነው እንጂ አጠቃላይ የፍቅር ትርጉም አይደለችም። ያቺ ግጥም የቸኮለች ነች። ያንን ቅጽበት ለመያዝ ቸኩላለች ያቺ ግጥም ነገ ምን እንደሚሆን አታውቅም እና ያንን ቅጽበት ነው ለመግለጽ እንትን ያልኩት እንጂ ፍልቅ ፍልጭና የለውም። እውነታም አንጸባራቂ ነው። በጤዛነት መሰየሙ ብልጭ ብሎ ድርግም እንደሚል ከዋክብት አሁንም እንዳስቀመጡት እንደማይሆን እያወቅን እንኳን ቢሆን ዘላለማንነቱን እንመኛለን፣ ግን ላይሆን ይችላል። በዛ መልክ አስቀምጠውታል። ሌላው የትኛውም ዓለም ለሚኖሩ ሰዎች ከቤተሰቦቻቸው ውስጥ በተለይ ደግሞ ለእናቶች የተለየ ፍቅርም ከበሬታም አላቸው። በርካቶች ኢትዮጵያን ጨምሮ ኢትዮጵያውያን ሀገራችንን በእናት መስለን እናነሳለን። እናቱን በተደጋጋሚ ወይዘሮ ምስራዊት ገብረ ጊዜን ደጋግመው በግጥም በረከቶ እንደዚሁ ሞገስ አላብሰዋቸዋል። ፍለሳቸው ለሳቸው ያሉትን ፍቅር ገልጠውበታል። ከበሬታውንም እንደዚሁ አሳይተውበታል። የደስታ ሱታፌ ለእናቴ ለወይዘሮ ምስራዊት ገብረዝጌ በቀዘቀዘ ማለዳ እንደሚቀርብ ትኩስ ሕብስት ይህንን ክብ ደስታ መሃል ለመሃል ገመስኩት። ከአንቺ ጋር ልቋደስ ቃጣሁ፣ መለየትሽን ዘነጋሁ። የጎመን ዘር ፍሬ ያህል ደስታ ቢበተን ልብሽ ላይ እንደ አበባ ተክል ይጸገያል፣ በውስጥሽ መች ባክናል። ለም ነው የልብሽ ንጣፍ በደግነት ጠል የራሰ በእውቀት ጸጋሽ የታረሰ። እንደ ጸደይ አበባ ምርት በቀለማት የደመቀ የውስጥሽ መዓዛ ዘልቆ አንደበትሽን ያረቀ። ከእንክርዳድ መሃል ማልተክለው ንጹህ ደስታ ይዣለሁ ለምለም ልብሽን ፍለጋ አገር ለአገር ዞራለው ከበደች ተክላብ ሰባና ጆጃ እንደ አውሮፓውያን አቆጣጠር 2014 እናቶ ምስራዊት ገብረዝጊ ምን አይነት ሰው ነበሩ? ይህን ያህል ፍቅር ከበሬታ ሞጎስ እንዲያጎናጸፏችሁ የወደዱት የእናት ትልቅና ትንሽ የለውም ለማንኛውም ሰው። በርግጥ በእርስዎ ህይወት ውስጥ ምን አይነት ስፍራ አላቸው? እናቴ በጣም ብዙ እናቶችን ትመስላለች። በእርግጥ ብዙ ኢትዮጵያዊ እናቶች ያላቸው የባህሪ ጥልቀት እና ጥራት እሷም ላይ ነበረ። አንዱ ትልቁ ነገሯ በተፈጥሯ ብልህ መሆኗ ይመስለኛል። እንግዲህ እናቴ ማንበብና መጻፍ ታውቃለች፣ ግን ትምህርት ቤት ሄዳ አታቅም። ሆኖም ስለ ስነ ጽሁፍ የሚሆን ስለ ስዕል የሚሆን ወይም ደግሞ ስለ ማህበራዊ ኑሮ የነበራት አመለካከት እና የሀሳብ ልውውጥ በጣም የሚያስገርም አይነት ነበረ። እንግዲህ በተለይ በለውጡ ጊዜ፣ ከዛም በፊት ደግሞ ያው ልጆች እያለን የዘመድ ልጆች ዩኒቨርሲቲ ተማሪዎች፣ ሃይስኩል የነበሩ ቤት ይመጣሉ፣ ሀሳብ ልውውጥ ይደረጋል። ከእሷ ጋራ የማውራት ችግር ኖሯቸው አቅም እስካሁንም ድረስ የሚያነሱት ነገር ነው። ብዙ ጊዜ አዲስ ሀሳብ ወይ አዲስ ጽንሰ ሀሳብ ይዘን ከእኛ ታላላቆች በአባትና በእናት ደረጃ ካሉ ሰዎች ጋራ በቀላሉ አንግባባም። ብዙ ጊዜ ነው የምለው ለራሳችን ማስቀራቸው ነገሮች ይኖራሉ። ያ ቤተሰብ እንግዲህ ወይ በዘመናዊ ትምህርት ወይ በሌላ ኤክስፒሪየንስ የተጠጋጋ ካልሆነ በስተቀር እናቴ ግን ብዙ ነገሮች ያለ ችግር ይገባት ነበረ። ስለፍትህ ያላት አመለካከት ከሁሉም ነገር የበለጠ ይገርመኝ ነበረ። ሰብአዊነትን ላድርግ ብላ ሳይሆን ተዋህዷት የምታደርገው ነገር ነበረ። ጃስቲስ የምንለው ነገር ይገባታል። እነኝ እነኝ ነገሮች በጣም ይገርሙኛል፣ አሁንም ድረስ ይገርሙኛል። ከዛ ሌላ እንግዲህ ፍቅሯ ነው ይሄ ነው የማይባል ወሰን የሌለው ፍቅር አላት። ንግግሯ በጣም የተመጠነ ነው። አጉል ነገር ስትናገር ሰምቻት አላውቅም። እና ብዙ የሚናፍቁኝ እና የሚጎሉብኝ ነገሮች ነበሩ፣ እሷ ላይ። አሁን ካለፈች በኋላ ቅር ቅር የሚሉኝ አላደለ፣ የሚናፍቁኝ እነሱ ናቸው። ነኝ እንድጥም እንድጽፍ ያደረጉ በዓለም በተለይ ደግሞ ኢትዮጵያ ውስጥ እንዲሁ አንድም ከግንዛቤ ጥረት፣ ሁለተኛም ህጉን ግብር ላይ ከመዋል አኳያ ጎልቶ የሚታዩ ዘርፈ ብዙ ችግሮች ውስጥ አንዱ የቅጂ መብቶች ወይም ኮፒራይት የሚባለው ነው እና ያንን በተመለከተ ደርሶ ባሉ ደራሲያን ስራዎች ውስጥ በድምፃውያንም ሆነ በሌሎች የተለያዩ ገቢ ምንጭ የሚያስገኙ ነገሮች፣ በንግዱ ዘርፍም ቢሆን እንደዚሁ የቅጂ መብቶች በቀላሉ አለ ይባላሉ። የብዙ ደክመው የተሰሩ በአዲስ ፊልሞች አንዳንዴም ለእይታ ሳይበቁ ገና በሲኒማ ቤት ሳይገቡ ወጥተው በዩቲዩብ ላይ የሚታዩበት ሁኔታ ሁሉ አለ። ከዚያ ሁሉ ዓመታት ድካምና ገንዘብ እንዲሁ በቀላሉ እንደዚሁ ባክኖ ይቀራል። ይህንን አስመልክቶስ እንደ አንዲት ደራሲ ወይም ሰዓሊት በምን መልኩ ይገልጹታል? ያለው ችግር ምን ያህል የጎላ ነው? በምዕራቡም ዓለም ሆነ እንደዚሁ በሀገረ ኢትዮጵያ ያስ ችግር በምን መልክ ነው ሊወገድ የሚቻለው? በምን መልክ ነው ግንዛቤ ማስጨበጥ የሚቻለው፣ ህግንም ማስከበር የሚቻለው ይላሉ። በጣም በጣም ትልቅ ጥያቄ ነው የጠየቀኝ። ኢትዮጵያ ውስጥ መቼም በጣም ትልቅ ችግር አለ እኮ የኮፒራይትን መብት በሚመለከት በአብዛኛው የእውቀት ጉድለት ይመስለኛል። እውቀት ስል የሌላ ነገሮች እውቀት ማለት ሳይሆን ኮፒራይት ምንድን ነው፣ ምን ምን ነገሮች ናቸው ያንን የኮፒራይት ህግ ተጣሱ የሚያሰኛቸው ነገሮች ምንድን ናቸው የሚለውን ነገር ህብረተሰቡ ብቻ ሳይሆን በስነ ጥበብ ሙያ ውስጥ የተማሩ ሰዎችም በቅጡ የሚያውቁት አይመስለኝም። ይሄ በሀገር ደረጃ ውይይት ሊደረግበት የሚገባ ነገር ነው። ትምህርት አሰጣጥ ጀምሮ አሁን እንግዲህ ያው በውጭ ዓለም በምናውቀው ከሆነ የኮፒራይት ጥያቄ ቢያንስ ቢያንስ ኮሌጅ ውስጥ እያሉ እነኛን ነገሮች የማያቅ ተማሪ ያለ አይመስለኝም። ምሳሌ የሰው ስራዎች ሲጠቀሱ በሪሰርችም ይሆን ወይም በሌላ አጋጣሚ የአንድን ሰው ስራ አንድ ሰው ሲጠቅስ ይሄ ፉትኖት የምንለው ነገር አለ አይደለ? የግርጌ ማስታወሻው በትክክል ካልተሰራ ፕሌጀሪዝም ወደሚባለው ነው የሚጠጋው። ከታች ጀምሮ ልጆቹ እያደጉበት የመጡት ባህል ነው እና ያ ባህል ይጎላልኝ። እኛ ሀገር ለምሳሌ አሁን አንድ ስነ ግጥም አስተያየት ሊሰጥበት ቢገባ ወይ ቢሞከር ያ ሪቪው የሚያደርገው ሰው ወይም ትንታኔውን የሚሰጠው ሰው ስንት መስመር ነው መጥቀስ ያለበት ከዛ ግጥም ውስጥ? ያ እንኳን በቁጥር ደረጃ እንደ ህግ ሆኖ ይጠቀሳል። ዝም ብሎ ያንን ሰው ሙሉ ለሙሉ ግጥም አውጥቶ እዛ ላይ ትንታኔ ሰጠው ማለት አይቻልም እና ያንን ነገር ትምህርት ቤቶች ካላስተማሩ ህብረተሰቡ እንዴት ያውቀዋል? ህብረተሰቡ ስል እንግዲህ ራሱ ፈጣሪውም ህብረተሰብ ውስጥ ነው የስነ ጥበብ ፈጣሪው። ትችቶችም ሲጻፉ ትልልቅ ትችቶች ያስፈልጋሉ። ለምሳሌ አንድ ፀሐፊ የሰራው ስራ ላይ ትንታኔ ሲሰጥ ዝንባሌው ምንድን ነው? ምን ይመስላል? ባህሉ ኬት ነው ኬት ዝንባሌ ስር መሰለፍ ይችላል የሚሉት ነገሮች ሁሉ አብረው የሚመጡ ናቸው እና እንደዚህ አይነት ትችትም ስለሌለ የሰውን ዜማ መውሰድ የሚሆን የሰውን የቃል አጠቃቀም መውሰድ እንደምንም አይቆጠርም ያለው ኢትዮጵያ ውስጥ ያ ያስደነግጠኛል። በስዕሉም በኩል እንደዚሁ ነው። በጣም ተመሳሳይ ስራዎች እየተሰሩ እየታዩ ሰዓሊዎቹም ማን ያንን ዝንባሌ እንዳሳደረባቸው አይናገሩም። ተቺዎችም ደግሞ ክሪቲክ የምንላቸው እነኛ ነገሮች ውስጥ አተኩረው ትንታኔ አይሰጡም እና በአጠቃላይ የትምህርት ጉድለት ነው ብዬ ነው ማምነው። ሁለተኛ ደግሞ ኮፒራይት ሕግ አለ በየሀገሩ ኢትዮጵያ ሕግ መኖር ብቻ ሳይሆን ደግሞ ማስፈጸምም አስፈላጊ ነገር ነው። እና ትልቅ ጥያቄ ነው የኮፒራይት ጥያቄ ትልቅ ጥያቄ ነው። በቲያትሩም፣ በሙዚቃውም፣ በሁሉም ዘርፍ እየተወሰደ ተውለመደው በቃ ምንም ማለት አይደለም። ያ ማገናዘብ ሁሉ እስከሚጠፋበት ደረጃ ድረስ ደርሷል እና በጣም በጣም ትልቅ ነገር ነው ያነሳው። ሁለቱም መጽሐፍቶቹ በገበያ ላይ ውለዋል። የት ነውና ሱታፌ፣ እነዚህን መጽሐፍት ገዝተው ለማንበብ የሚሹ ወገኖች ቢኖሩ በምን መልኩ ሊያገኟቸው ይችላሉ? በሀገር ውስጥም ሆነ በባህር ማዶ ባህር ማዶ ለመግዛት በዚህ ሀገር ያሳተሙት የሬድሲ ማተሚያዎች ናቸው እና በቀጥታ እነሱ ድረገጽ ውስጥ ገብቶ ማዘዝ ይቻላል። ልክ አማዞን መጽሐፍ ማዘዝ እንደሚቻለው ሁለቱም መጽሐፎች አሉ። ኢትዮጵያ ውስጥ ታትመዋል። አንደኛው የጃፋር ቡክ ሾፕ የሚባለው ወደ ባቡር ጣቢያ ነው መሰሌ። እነሱ አከፋፋዮቻችን ናቸው። እንደገና ደግሞ አቶ ክብሩ ክፍሌ፣ እሱም ሊያከፋፍላል አይ ቲንክ አንበሳ ሰከንደሪ ስኩል አካባቢ ነው መሰለኝ ያለው መደብሩ። በሁለቱ በኩል ማግኘት ይቻላል። እዚህ አሜሪካን ሀገር ውስጥ አንዳንድ የቡክ ሳይኒንግ በሚቀጥለው ወር እና ከዛ በኋላ የተዘጋጁ በእነሱም ላይ ተገኝቶ በአካል መግዛትም ይቻላል እና የተለያዩ ኢቨንቶች አሉ። በተለይ ኢትዮጵያ ውስጥ ላለው አንባቢ ግን ሁለቱ ቦታዎች አሏቸው መጽሐፎች። መልካም ገጣሚ ሳሊና፣ በኩንስቦሮ ኮሌጅ የስነ ስዕል ቶ ፕሮፌሰር ከበደች ተክለ አብ ስለ ቃለ ምልልሱ እናመሰግናለን፣ እንዲሁም ስለ አእምሮ ጭማቂ የስነ ግጥም በረከቶ ምስጋናችን ከፍ ያለ ነው። በጣም አመሰግናለሁኝ። በጣም ግሩም ጥያቄዎች ነው ሁልጊዜ የምጠይቀው። አመሰግናለሁ። ሞት ማስደንገጥ ሲያቅተው ሞት ማስደንገጥ ሲያቅተው ያን ጊዜ ነው ምን መሆኔን ማላውቀው፣ ነፍስ ከስጋ ስትለይ ተመልሳ ላትከተት የእንቁላል ዘመኑን አልፎ ሰብሮ እንደወጣ ነፍሳት፣ እንኳን በግፍ ተሰርቃ እንደሷ ሕይወት ባዘለ በመሰሏ እጅ ተነጥቃ በእንቅልፍ ዓለም እንኳን ብትቀር ጀንበር ሲጠባ ባታይ ለወትሮው የቋሚው የውስጥ ለቅሶ፣ የኗሪው የውስጥ ብካይ በቋሚው ውስጥ ነፍስ እንዳለ የሚያሳይ ምልክት ነበር። ሰውን እንደ ሰው ሲያከብር ምክንያት ለማዳን እንጂ ጥብቅናው ለሞት ከሆነ፣ ልቤ ህልፈት ካደነደነው ነፍስ ሲጠፋ ካላዘነ ማልቀስ ያለብኝ ለእኔ ነው፣ በውስጤ ሕይወት ለሞተው የፍትህ ዘር ለማልዘራው፣ አመፅ በመላ ለማልፈታው፣ ብሶት በሚዛን ለማልዳኘው፣ የሰላም ምርት ለማላጭደው፣ የሰው ሞት ካደነደነኝ፣ ማልቀስ ያለብኝ ለእኔ ነው። ከበደች ተክለአብ ኒውዮርክ እንደ አውሮፓ አቆጣጠር ጁላይ 2020።